Here we hit magic. magic. አድማጆቻችን የዛሬው የውይይት መድረክ ተሳታፊዎቻችን ዶክተር አክሎግ ቢራራ የቀድሞ የዓለም ባንክ ገዲብ የመጣኔ ሀብት አማካሪ ና ዶክተር ዮናስ ብሩ የቀድሞ የዓለም ባንክ ሉላዊ መጣኔ ሀብት ንጽጽር ምክትል ስራ አስኪያጅ ናቸው። የውይይታችን አጀንዳም በኢትዮጵያ ና ዩናይትድ ስቴትስ መካከል ያለው ዓለም አቀፍ ግንኙነት በአሁኑ ወቅት በምን ሁኔታ ላይ ይገኛል፣ ምንስ መደረግ አለበት የሚል ነው። ዶክተር ዮናስ፣ አሁን ኢትዮጵያና በዩናይትድ ስቴትስ መካከል ሻክሮ ያለው ግንኙነት በምን መልክ መጠገን ይቻላል? ሲልም ቀደም ወደ ነበረበት ወይም ከዛም በተሻለ ግንኙነት ደረጃ ላይ ለማድረስ አንድ በዩናይትድ ስቴትስ በኩል ምን ሊደረግ ይገባል? ሁለት በኢትዮጵያ መንግስት በኩል ምን መደረግ አለበት? ሶስት በአሜሪካ አገር የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን ማህበረሰብ አባላት ምን አይነት አስተዋጽኦችን ሊያበረክቱች ይላሉ ይላሉ። በመጀመሪያ ደረጃ አንድ ትልቁ ስህተት ወይም ጥፋት የሚመስለኝ በመንግስትም ደረጃ አሁን እየተንጸባረቀ ያለው አሜሪካ ኢትዮጵያን ለማጥፋት ኢትዮጵያን ለመጉዳት ፍላጎት ያለው አድርጎ የመመልከት ችግር አለ። በእርግጥ አሜሪካ በአሁኑ ጊዜ እያደረገ ያለው ነገር ትክክል አይደለም። ያ ትክክል ያልሆነበት ምክንያት ምንድን ነው ብሎ መርምሮ ለዛ መፍትሄ ማግኘት አንድ ጥሩ ነገር ነው። አለበለዛ ግን ኢትዮጵያ በአሁኑ ጊዜ በተለይ የፕራይም ሚኒስተር አብይ የኢኮኖሚ እና የፖለቲካ ሪፎርም የጀመሩት ለኢትዮጵያ ትልቅ ተስፋ የተጣለበት ነበረ። ያንን ደግሞ በተለይ ዌስቱ አሜሪካም ዩሮፒያኖችም እንዴት አድርገው ተቀብለዋቸው እንደነበረ እስከ ኖቤል ፕራይስ ሊያገኙ የቻሉበት በዛ ራዕያቸው በዛ ቦልድ በሆነ ኢትዮጵያን ትልቅ ቦታ ለመድረስ ባላት ፍላጎት መሰረት ያንን የሳቸው ምኞት በተግባር ላይ ሊውል የሚችለው የእሳቸውም ቢሆን የማንኛውም የኢትዮጵያ ምኞት ኢትዮጵያን አንድ ቦታ ላይ እናደርሳታለን ድሮ እንደነበረችው ገናን ሀገር እናደርጋታለን ለማለት ፖሊሲ ብቻውን አይበቃም። ፍላጎት፣ ምኞት ብቻውን አይበቃም። ባለው የጂኦፖለቲክስ ውስጥ ገብተን እንዴት ነው ኢትዮጵያ ያለውን የጂኦፖለቲካ ተጠቃሚ የምናደርጋት የሚለውን መፍታት መቻል አለብን። እንደ ኢትዮጵያ አይነት ጂኦፖለቲካሊ ያን ያህል አስፈላጊ የሆነ ሀገር ያንን ተጠቅመን አገራችንን ከድህነት ማውጣት ካልቻልን የእኛን ጄኔሬሽን የእኛን ትውልድ ለሚቀጥለው የሚመጡት ትውልዶች ሲያዝኑብን ነው የሚኖሩት። ዘስታር ሰራላይንድ ለኢትዮጵያ የተመቻቸው ሁኔታ ነው ያለው። ኢትዮጵያ ካለችበት ከድህነት ውስጥ ለመውጣት አንደኛው ቅድም ያልኩት ይሄ የፕራይም ሚኒስተሩ የኢኮኖሚ እና የፖለቲካ ሪፎርም ነው። በሁለተኛ ደረጃ የዓለም ሕዝብ አቅፎት ነበር፣ በተለይ ዌስቱ። ስለዚህ ይሄ ዌስቱ ኢትዮጵያን ለማጥፋት እየሞከረ ነው የሚለው ስህተተኛ ነገር በመንግስትም ደረጃ አሁን ሪፍሌክት እየተደረገ ነው። ለዛም ነው አንዳንድ ጊዜ ከፕራይም ሚኒስተሩም ወይም ከኢትዮጵያ መንግስት አካባቢ ፊት ወደ ሌላ ቦታ የማዞር እንትን ያለ ያለ የሚመስለኝ። በፖሊሲ ደረጃ ችግሮች አሉ። በጣም የሚገርሙ ችግሮች አሉ። ሊፈቱ የሚቻልባቸው ደግሞ መንገዶች አሉ። አንደኛው ትልቅ የፐብሊክ ዲፕሎማሲ ነው። በዛ ላይ የኛ መንግስት አለ ከማለት የለም ማለት ይሻላል። ይሄን በአሁኑ ባለንበት ሁኔታ ላይ ይሄ ነገር መነሳት አለበት ወይ ብሎ ለሚጠይቁ አዎ፣ መነሳት አለበት። ምክንያቱም በአስቸኳይ ካልታረመ በስተቀር ይሄ ነገር እየገፋ ነው የሚሄደው። ለምሳሌ አንድ ጥያቄ ላንሳ። ኢትዮጵያ የአፍሪካን ዩኒየን መቀመጫ ቦታ ነች፣ ዲና ነች። ለምንድን ነው የአፍሪካን ዩኒየን በአንድነት በአንድ ድምፅ ተነስቶ አሜሪካ ፖሊሲ በኢትዮጵያ ላይ ትክክል አይደለም ብሎ ጠንካራ ድምፅ መስጠት ያልቻለው? ያንን ለማድረግ የኢትዮጵያ መንግስት ጠንካራ የሆነ ፐብሊክ ዲፕሎማሲ ያስፈልገዋል። በየቀኑ ከሀገር ሀገር እየዞረ ከአፍሪካ ፕራይም ሚኒስተር፣ ከአፍሪካ ፕሬዚዳንት፣ አፍሪካ የውጭ ጉዳይ ሚኒስተር ጋር መነጋገር አለበት። ይሄን ደግሞ የግድ የውጭ ጉዳይ ሚኒስተሩ መስራት የለባቸውም። ልክ አሁን ፌልትማን የባይደን ቋሚ ተጠሪ እንደሆኑ ከሀገር ሀገር እየዞሩ ፕራይም ሚኒስተሩ እንደዛ አይነት ከአሁን በፊት ኢትዮጵያኖች በተለይ በዩናይትድ ኔሽን አካባቢ በአፍሪካ ውስጥ ትልልቅ ስልጣን ላይ የነበሩ ብዙ የአፍሪካ መሪዎች የሚያውቁ ሰዎች አሉ። ውጭ እነሱን አሰባስበው በእነሱ ደረጃ ትል ብዙ ግፊት መደረግ አለበት፣ አፍሪካኖች ከኛ ጋር እንዲቆሙ። እሱ እየተደረገ አይደለም ያለው በመጀመሪያ ደረጃ። በሁለተኛ ደረጃ በአሜሪካንም ውስጥ ደግሞ የፐብሊክ ዲፕሎማሲውን ልንታገለው የምንችለው ኢትዮጵያ ውስጥ ቁጭ ብለን ጠላቶቻችን ናቸው የእኛን እድገት ፈርተው ነው የሚለውን የተሳሳተ ትርክ ከማድረግ ሳይሆን እንዴት ነው የአሜሪካ ሲስተም የሚሰራው? እንዴት ነው እኛ እዛ ውስጥ ገብተን መስራት የምንችለው? በአንድ በኩል ሁለት ቢሊየን ዶላር በጦርነት ላይ አወጣ እንላለን፣ በሌላ በኩል አምስት አስር ሚሊዮን ብር የለንም ለሎቢስት የምናወጣው እንላለን። ምን አይነት ካልኩሌሽን ነው ይሄ? ሊገባኝ የማይችል ነገር ነው። ይሄ ነገር በአስቸኳይ ታርሞ በአንደኛ ከኛ ጋር እንዲቆሙ አሁን ትላንትና የኬንያ መንግስት ከኛ ጋር እንዴት እንደቆመ በጣም የሚያኮራ በጣም ደስ የሚል ነው። የአሜሪካ ባለስልጣን ጎኗ ቆሞ ነው እንደዛ የተናገረችው። ያ በቂ አይደለም። የአፍሪካን ዩኒየን ተነስተው እንደ አንድ ኢንስቲትዩሽን ኢትዮጵያ ላይ የአሜሪካ መንግስት የሚያደርገው ነገር ትክክል አይደለም፣ ይሄ ነገር ደግሞ ለኢትዮጵያ ብቻ ሳይሆን ለሁሉም ለአፍሪካ ሀገሮች ጎጂ ነው ዛሬ እናንተ ቲፒኤልፍን ህወሓትን የምታዩበትን አይን ከተመለከተ በየሀገራችን ውስጥ ያለ ፀረ ህዝብ ፀረ መንግስት የሆነ እንዲነሳ ነው የምታደርጉት ያላችሁት ብሎ ለምን ድምፅ አይሰጥም? ይሄ ድክመት የአፍሪካን ዩኒየን አይደለም፣ የእኛ መንግስት ድክመት ነው። ያን ማድረግ መቻል አለመቻላችን እኛ መዲና ውስጥ ቁጭ ብለው ስለዚህ አሁንም ይሄ አሜሪካ ኢትዮጵያን ለማጥፋት ነው የተነሳው ምናምን ማለት አንችልም። ባለፈው እኮ ሶስት ዓመት የማንኛውም አፍሪካ ሀገር የማያገኘውን አይነት ገንዘብ ነው ከዌስት ወደ ኢትዮጵያ ሲፈስ የነበረው። ፕራይም ሚኒስተራችን እንኳን ለኢትዮጵያ ይቅርና ለአፍሪካም አርአያ ይሆናሉ እየተባለ ሲጻፍ ነበረ። ያን ሁሉ ለምንድን ነው ያጣ? ነው ምክንያቱም ኮካኮላ፣ ሌክሰስ፣ ሜርሴዲስ ቤንስ ያን ያህል ታዋቂነት እያላቸው በአመት ሁለት ሶስት አራት አምስት ቢሊዮን ዶላር ነው የሚያወጡት ራሳቸውን አድቨርታይዝ ለማድረግ ስማቸውን በዛ ደረጃ ለመከላከል የፕራይም ሚኒስተር አብይ እሳቸው ካደረጉት ጥረት ይልቅ የውጭ ኃይል ነበረ ስማቸውን ያገነነው። አሁን ይሄ ሲመጣ የኢትዮጵያ መንግስት የጠቅላይ ሚኒስተሩን ስም መጠበቅ አልቻለም። ለምንድን ነው ጠቅላይ ሚኒስትሩ የምለው? ምክንያቱም የኢትዮጵያ ሪፎርም የኢትዮጵያን ማንነት አንድነት ለመምታት የቻለው ህወሓት ኢትዮጵያን በመምታት አልነበረም ጠቅላይ ሚኒስተሩን በመምታት ነበረ። ጋዜጣ ላይ ስትመለከቱ ምንድን ነው የሚለው? የትናንትናው የኖቤል ፕራይስ ዊነር ዛሬ የጦር አፍቃሪ ሆነ፣ ዎር ሞንገር ሆነ የሚለው ነገር። ያደረጉት ምንድን ነው? ፕራይም ሚኒስተሩን ድምጥማጣቸውን አጠፉት በዓለም ላይ። ከዛ በኋላ ኢትዮጵያን ለማጥፋት ወይንም ደግሞ ሪፎርሙን ለማጥፋት ብዙ መሞከር አልነበረባቸው። ምክንያቱም የሪፎርሙን ባለቤት ከመታኸው በኋላ ሪፎርሙ መታው አልመታው ምንም ለውጥ የለውም። ያለብን ችግር በፐብሊክ ዲፕሎማሲ መሸነፍ ነው። ይሄ ሁሉ ነገር ሊመጣ የቻለው ፐብሊክ ዲፕሎማሲ ቢኖረን እኛ የምንቆጣጠራቸው የሚዲያ ኃይሎች እኛ የምንከፍላቸው በስሩ ፐብሊክ ምንድን ነው ይሄ ሎቢስት የምንቆጣጠራቸው ቢኖር ኖሮ እነሱ ሲያወጡ የእኛን አቋም ይዘው ለምን ቅድም ልካ ሁነ ማነው አክሎጌላ የነበረውን ተዋት ከሆነ የጀመረው ህወሓት ከሆነ ማይካድራ ላይ ይሄን የጨፈጨፈው፣ ለምንድነው እናንተ የአሜሪካ መሪዎች ይህን የምትሉት? እያለ የሚያሳጣቸው የራሳቸው መጋ ጋዜጣ በሚመጣበት ጊዜ ራሳቸውም ቆም ይላሉ። እንዴት ነው አንድ የትሪስት ኦርጋናይዜሽን አንድን መንግስት በኢንተርናሽናል ፐብሊክ ሪሌሽን የሚያሸንፈው? በዓለም ውስጥ ተደርጎ አይታወቅም። ያ ሊሆን የቻለው እኛ ገንዘብ የለንም ብትፈልጉ፣ ዳያስፖራዎች ስሩ። ይሄ የመንግስት ስራ ነው። ይሄ በአስቸኳይ መታረም አለበት። በዓለም ደረጃ ብቻ ሳይሆን የኢትዮጵያ የፐብሊክ ሪሌሽን እና የኮሚኒኬሽን ኤኮሲስተም አለመኖሩ በሀገርም ውስጥ እናየዋለን። እኔ ፕራይም ሚኒስተሩ በመጡ በሁለተኛው ወር የኢትዮጵያ መጥፊያ የሚሆነው ይሄ ድክመት ነው፣ እንርዳችሁ በዚህ ላይ። ብዙ በውጭ ላይ የሰራን ሰዎች አለን በዚህ አካባቢ ላይ እና ካለ ደሞዝ ካለምን መተን እንርዳችሁ። አሁንም በዚህ ላይ ብቻ የሰሩ ሌሎች ብዙ ኢትዮጵያኖች አሉ። ኢትዮጵያዊው ደግሞ ለመርዳት ይፈልጋል ፕላትፎርም ውስጥ ከተፈጠረለት ድረስ መንገዱ ስጥ ከተከፈተለት ድረስ ስለዚህ በሁለት መንገድ ለመጨረስ ያህል በመጀመሪያ ደረጃ በፐብሊክ ሪሌሽንስ እና በኮሚኒኬሽን ኤኮሲስተምን በመፍጠር ሁለተኛ የዚህ ፐብሊክ ፖሊሲ በሚለው ደረጃ ላይ ነው እንደነመናሴ ምናሴ ሀይሌ በሀይለ ስላሴ ጊዜ በንጉሱ ጊዜ የውጭ ጉዳይ ሚኒስትር የነበሩ በአፍሪካ ብቻ ሳይሆን ባለም የታወቁ እስቲል አሁንም በህይወት ያሉ ሀገራቸውን ሊመሩ የሚችል ሊረዱ የሚችሉ አሉ። ለምን እንደነሱ አይነቶችን በኮሚቴ ያዘጋጅ ስትራቴጂ አውጡልን። ምን አይነት ስትራቴጂ ነው ሊኖረን የሚገባው? እንዴት ነው መግፋት የምንችለው? ምን አይነት ስራ ወይንም ግፊት መፍጠር እንችላለን? የሚለውን ማድረግ እስካልቻለ ድረስ አሁን የኢትዮጵያ መንግስት ወይንም ደግሞ ብዙ የኢትዮጵያ ህዝብ ያለው ምንድን ነው? አንገታችንን እንደዚች እንደ ኦስትሪች ችግሩ ያለበትን ቦታ ትተን እኛ ልንፈታው የማንችለውን ችግር ብቻ በዛ ላይ ውስን ልንውላለን እኛ መፍታት የምንችለውን ችግር ሳንሞክር ለማለት ነው መባል ያለበት ስለሆነ ነው በጣም አመሰግናለሁ ዶክተር አክሎግስ በእርሶ በኩል አሁን ያለው የኢትዮጵያና ዩናይትድ ስቴትስ ግንኙነት ተሻለ ደረጃ ላይ እንዲደርስ ሲልም ወደ ላቀ ደረጃ ከፍ እንዲል ለማድረግ በዩናይትድ ስቴትስ በኩል ምን አይነት ነሳሽነት ያለው እርምጃ ሊወሰድ ይገባል በኢትዮጵያ መንግስት በኩልስ ምን መደረግ አለበት በአገራ አሜሪካ ነዋሪ ኢትዮጵያውያን ምን አይነት ሚና ሊጫወቱ ይችላሉ? ይላሉ በተለይም ካሎት ስጋት አንዱ የኢትዮጵያን የውጭ ግንኙነት ፖሊሲ ምን እንደሆነ እንኳን አላቆም ብለዋል። እና ከፖሊሲ ቀረጻ አኳያስ ምን ሊደረግ ይገባል? አመሰግናለሁ። አንደኛ ለማስረዳት መቻል ያለብን አሜሪካ ውስጥ ብዙ ኢትዮጵያን የሚወዱ የሚያውቁ፣ ለምሳሌ የሰላም ልዑካን የሚባሉ ብዙ የሰሩ ኢትዮጵያ ውስጥ የሰሩ ድርጅትም አላቸው። በኢትዮጵያ የሰሩ ባለሙያዎች አሉ። መምህራን፣ የልማት የእድገት ባለሙያዎች በኤንጂኦስ በሌሎችም የሰሩ ከእነሱ ጋር ከአሜሪካ ጥቅም አንጻር ኢትዮጵያ የአሜሪካ ወዳጅ እንጂ ጠላት አይደለችም የሚለውም በደንብ ሳንሰለች ማስረዳት ይኖርብናል። ሳንሰለች ማስተጋባት ይኖርብናል። ይህን ካደረግ ፊታቸውን ወደኛ የሚያዞሩ ብዙ ሰዎች እንዳሉ አውቃለሁ። ስለዚህ ይህን ግን ሳንሰለች መስራት ይኖርብናል። ሁለተኛም የኢትዮጵያ መንግስት ፍኖተ ካርታ ያስፈልገዋል። በውጭ ግንኙነት በኩል በፐብሊክ ዲፕሎማሲ፣ በህዝብ ግንኙነት በኩል በውጭ ግንኙነት በኩል ምንድን ነው ፍኖተ ካርታው ምንድን ነው፣ የመርህ ምሰሶዎቹ ምንድን ናቸው የሚለውን መጀመሪያ መቅረጽ ይኖርበታል። ግልጽ አይደለም። ለእኔ ግልጽ አይደለም። ለብዙ ሰዎች ግልጽ አይደለም። ያ ከሆነ በኋላ ደግሞ ልክ ይሄ የባጀት ፈሰስ ያስፈልገዋል የሚለውን አይ ቲንክ ኤግዞስቲቪ ተወያይተንበታል። አስፈላጊ ነው፣ በጣም ወሳኝ ነው። ዲያስፖራው ሳብስቲትዩት ሊሆን አይችልም፣ ሊተካ አይችልም። መንግስት የበላይነቱን መያዝ ይኖርበታል። ስለዚህ እሱም ማድረግ ይኖርብናል። ሌላውም የኢትዮጵያ የማህበረሰብ ኢኮኖሚ መርህ በአሁኑ መንግስት፣ በሪፎርም መንግስቱ አሜሪካ የግል ክፍል እና የማርኬት ኢኮኖሚ በጣም የሚስብ ሁኔታ የሚፈጥርለት መሆኑን ብናስረዳ ጥሩ ይመስለኛል። ምክንያቱም ሰው የፕራይቬት ሴክተሩ የግል ክፍሉ የአሜሪካ የሚመለከተው ምን እድል ይኖራል የሚለውን ስለሚሆን፣ በሱም በኩል ብዙ ስራ ይጠብቀናል። እሱን ለመስራት የምንችል ብዙ ምሁራን አለን። ግን ምሁራኑ እየተበታተነ መሆኑ ያስፈራኛል። እሱ ወደ ሶስተኛው ወደ አራተኛው ነጥ ይወስደኛል። እኛ ትውልደ ኢትዮጵያውያን በብዛት ብንኖርም እዚህ ሀገር በየቦታው የምናስተምራለን። ብዙ ፕሮፌሰሮች አሉ። ብዙ ሜዲካል ዶክተሮች አሉ። እንዲሁም አንድ ጥናት ያየሁት አዲስ አበባ ከሚሰሩ ዶክተሮች ቁጥር የበለጠ በሽካጎ ዙሪያ ብቻ ያሉ ይበልጣል የሚል ሰምቻለሁ። በጣም ያስደንቃል። እነዚህ ሁሉ በአንድ ላይ ግን ተናበው ለመስራት አልቻሉ አልቻልንም ለማለት እችላለሁ፣ ራሴንም ከነሱ ጋር ጨምሬ መቶ አስራ አምስት ሚሊየን መቶ ሀያ ሚሊየን ህዝብ እንወክላለን የሚለው ከአንድ ላይ ሆነን አይደለም የምንሰራ። ፍራግሜንቴሽን እየጎዳን ነው። ይህን ቀፍ ይኖርብናል የሚል እምነት አለ። በተጨማሪ ደግሞ አሁን ልክ ወንድሜ አንተ እንዳደረክልን ጥልቀት ያለው ውይይት ያስፈልጋል። መረጃ ይዞ ሶት አናሊሲስ ነው ምንድን ነው ይሄ ቢሆን ይሄ የሚለውንን ውይይት አናደርግም እኮ በመገናኛ ብዙሃን የሚቀርቡ ብዙ ሰዎች እንዳሉ ይገባኛል አያለው እኔም እቀርባለሁ። ነገር ግን ጥልቀት ያለው ውይይት አድርጎ አማራጮቹ ይሄ ነው ብሎ እንትን። ግን እዚህ ላይ ደግሞ ትንሽ አስቸጋሪ የሆነብኝ ቅድም ያልተነጋገርንበት የኢትዮጵያ መንግስት ያዳምጣሉ ወይ የሚለው ነው። እኔ በበኩሌ አላየውም። ጽሁፎችን በሙሉ እልክ አለው ለሚመለከታቸው ባለስልጣናት ግን ዋን ወይ የሆነ ኮሚኒኬሽን ነው የሚታየው። ይችን ሀገር ከእልቂትና ከጥፋት ለማዳን የሚቻለው በጋራ ሆነን ስንሰራ ብቻ ነው። አለያ ማንም ደርሶ ኢትዮጵያ እንዲያድንልን የሚችል ሀይል የለም። በመጨረሻ ግን እኔ ተስፋ የማደርገው አሁን ትንሽ ምልክቶች አሉት። ምንም እንኳ ብሊንከን ወደ ሴኔጋል፣ ናይጄሪያና ኬንያ መሄዳቸው አከራካሪ ቢሆንም ግን አንዳንድ ጥሩ ጥሩ ምልክቶች አሉ። የኢትዮጵያ መንግስት ስልጣን የያዘው መንግስት ተመርጦ ነው የሚለው ጥሩ ምልክት ነው። ይህን ጥሩ ምልክት እየተጠቀም የኢትዮጵያና የአሜሪካ ግንኙነት ጠንካራ የሆነ በዘላቂነቱ ሁለቱንም ሀገሮች የሚጠቅም መሆኑን ማስተጋባት ይኖርብናል። አመሰግናለሁ። አድማጮቻችን፣ የዛሬው የውይይት መድረክ አጀንዳ የነበረው የኢትዮጵያና የዩናይትድ ስቴትስን ዓለም አቀፍ ግንኙነት ለማሻሻል ሲልም የላቀ ደረጃ ላይ ለማድረስ ምን መደረግ አለበት የሚል ነበር። የውይይቱ ተሳታፊዎች ዶክተር አክሎግ ቢራራ የቀድሞ የዓለም ባንክ ገዲብ የምጣኔ ሀብት አማካሪና ዶክተር ዮናስ ብሩ የቀድሞ የዓለም ባንክ ሉላዊ ምጣኔ ሀብት ንጽጽር ምክትል ምክትል ስራ አስኪያጅ ናቸው። ስለ ተሳትፈው እናመሰግናለን። እኛም እናመሰግናለን። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።